The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በምዕራብ አፍሪካ የተስፋፋውን የኢቦላ በሽታ ለመቆጣጠር የተያዘውን የዓለም አቀፍ ምላሽ አስመልክቶ የዩናይት ስቴትስ ዓለም አቀፍ የረድኤት ድርጅትና ሌሎች የፕሬዚዳንት ኦባማ አስተዳደር ባለስልጣናት በምክር ቤቱ የምስክር ሰሚ ሸንጎ ፊት ቀርበው ሁኔታውን አስረድተዋል። ዝርዝር ዘገባ ይዘናል፣ ሌሎችም አሉን። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮች ከዛሬ ሰኞ ኅዳር 8 2007 ዓ.ም ስርጭታችን ጋር አሉላ ከበደ ነኝ። አቀናባሪ ቴሌላይን ባክ ነው። የስርጭት መሐንዲሳችን ፒተር ሃንድሌ ነው። እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እናምሻለን። አሁን ቀዳሚውን የሰዓቱን ያለም ዜና ከቆንጅ ይታያል። ጤና ያስጥልኝ። እንደምን አመሻችሁ። በኢቦላ በሽታ ታመው ዚህ ዩናይትድ ስቴትስ ነብራስካ ክፍለ ሀገር የሚገኝ ሆስፒታል ሲታከሙ የነበሩት ሴራሊዮናዊ ዶክተር ህይወታቸው ማለፉን ሆስፒታሉ አስታውቋል። የኔብራስካው ሆስፒታል ዛሬ ሰኞ ባወጣው መግለጫ ዶክተር ማርቲን ሳሊያ የበሽታው ይዞታ በብዙ በጸና በመሆኑ ሊተርፉ አልቻሉም ነው ያለው። ሆስፒታሉ ዶክተሩ በኔብራስካ ሆስፒታል የታከሙ ሶስተኛው የኢቦላ ህመምተኛ ሲሆኑ እዚህ ዩናይትድ ስቴትስ ውስጥ በበሽታው ምክንያት ህይወታቸው ያለፈ ሁለተኛው ሰው መሆናቸው ነው። ይህ በዚህ እንዳለ የዓለም የጤና ድርጅት ባለፈው አርብ ባወጣው መግለጫ እስካሁን በኢቦላ በሽታ የሞቱ ሰዎች ቁጥር በጥቂቱ ጨምረዋል ብሏል። ወረርሽኙ ከተቀሰቀሰ ወዲህ ለቫይረሱ መጋለጣቸው ከተረጋገጠው 14413 ሰዎች መካከል አምስት ሺ አንድ መቶ ሰባ ሰባት ሰዎች መሞታቸውን ነው ድርጅቱ ያስታወቀው። ይህ በዚህ እንዳለ በኢቦላ ወረርሽኝ ከሁሉም በከፋ ሁኔታ የተጠቃችው ላይቤሪያ እንደ አውሮፓውያን አቆጣጠር በመጪው ታህሳስ 25 ቀን በሚውለው የአውሮፓውያን ገና በዓል አንድም አዲስ የቫይረሱ ተያዥ እንዳይገኝብን የሚል ብሔራዊ ግብ ወጥና አውጃለች። በሌላ ዜና ከማሊ ወዲህ ወደ ዩናይትድ ስቴትስ የሚመጡ መንገደኞችም ከሶስቱ የምዕራብ አፍሪቃ ሀገሮች ከሴራሊዮን፣ ጊኒና ላይቤሪያ እንደሚመጡት መንገደኞች ለሚመጡት መንገደኞች የሚደረገውን አይነት ምርመራና ክትትል የሚደረግላቸው መሆኑን የዩናይትድ ስቴትስ የጤና ባለስልጣናት አስታውቀዋል። ምንም እንኳ ማሊ በወረርሽኝ ደረጃ የተጠቃች ሀገር ባትሆንም ለቫይረሱ መጋለጣቸው የተረጋገጡ ሰዎቿ ቁጥር በቅርብ ቀናት ከፍ እያለ ነው ነው የተባለው። በሌላ ዜና የተባበሩት መንግስታት ድርጅት የጸረ ኢቦላ በሽታ የጊኒ ኃላፊ የነበሩት ማርሴል ሩዳ ሲንጓ ማረፋቸውን የተባበሩት መንግስታት ድርጅት አረጋግጧል። ያረፉት በሌላ ሕመም እንጂ በኢቦላ አይደለም ሲል አክሏል። የቡርኪና ፋሶ መሪዎች የቀድሞ የውጭ ጉዳይ ሚኒስትር የነበሩት ሚሼል ካፋንዶን ጊዜያዊ ፕሬዝደንት ሆነው ሀገሪቱን ወደ ሲቪላዊ አስተዳደር እንዲመሩ ሰይመዋቸዋል። የፖለቲካ ሰዎች፣ የጦር ሰራዊት ተወካዮች፣ የሲቪል ማህበረሰብና የሃይማኖት መሪዎች ያሉበት ኮሚቴ ሚስተር ካፋንዶ መመረጣቸውን ዛሬ ሰኞ ነው ይፋ ያደረገው። ካፋንዶ የተሾሙት ለሽግግር መሪነቱ ማን ይመረጥ በሚለው ጉዳይ ድርድር በተጀመረ በማግስቱ ሲሆን የተመረጡት በስምምነት ነው ሲሉ የተቃዋሚ መሪ ዘፈሪን ዳያብሬ ገልጸዋል። ሚስተር ካፋንዶ ቀጥለው የሽግግር ካቢኔውን የሚያደራጁትን ጠቅላይ ሚኒስትር ይመርጣሉ። አሜሪካዊውን የረድኤት ሰራተኛ አብዱራህማንን በመግደል ከተሳተፉት የእስላማዊ መንግስት ጽንፈኞች መካከል አንዱ የፈረንሳይ ዜጋ ሳይሆን እንደማይቀር የበረታ ጥርጣሬ መኖሩን የፈረንሳይ ባለስልጣናት ተናገሩ። የፈረንሳይ የስለላ ቢሮ ትናንት እሁድ ጽንፈኞቹ የለቀቁትን ቪዲዮ ያጠኑ ሲሆን የካሲግን ጭንቅላት ይዘውና በርካታ ሶሪያውያን ወታደሮችን አንገት ሲቀሉ ከሚታዩት መካከል አንደኛው የ22 ዓመት ዕድሜ ያለው ፈረንሳዊ ነው ብሎ ማመኑን ዛሬ ሰኞ ነው የሀገሪቱ የአገር አስተዳደር ሚኒስትር በርናልድ ካዜኒዩቭ ያስረዱት ካሲግ በጦርነት በተበጣጠቀችው በሶሪያ በሰብአዊ ረድኤት ስራ ላይ እንዳለ የተጠለፈው ከአንድ ዓመት ከአንድ ወር በፊት መሆኑ ታውቋል። ትናንት እሁድ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ግድያውን የለየለት የክፋት ተግባር ሲሉ አውግዘውታል። በመጨረሻም ሶስተኛው የዓለማችን ትልቁ ምጣኔ ሀብት ውድቀት ደረሰበት ተባለ። አዲስ የወጣ መረጃ እንዳመለከተው ባለፉት ሶስት ወራት ውስጥ ከአንድ ነጥብ ስድስት በመቶ ዓመታዊ ውድቀት የደረሰበት የጃፓን ምጣኔ ሀብት እድገቱ ክፉኛ እያዘቀዘቀ መሆኑ ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ይታየን ለዜናው አመሰግናለሁ ከምሽት ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የዓለም ዜና ዝርዝር ይዛ ትቀርባለች አድማጮች አሁን ወደ ቀዳሚው ዘገባ ነው የምናልፈው በምዕራብ አፍሪካ የተስፋፋውን የኢቦላ በሽታ ለመቆጣጠር የተያዘውን አለም አቀፋዊ ምላሽ አስመልክቶ ዩናይት ስቴትስ የረድኤት ድርጅት ዩኤስአይዲ ዋና አስተዳዳሪ ራጂቭ ሻህ እና ሌሎች የፕሬዚዳንት ኦባማ አስተዳደር ከፍተኛ ባለስልጣናት በምክር ቤቱ የምስክር ሰሚ ሸንጎ ፊት ቀርበው ሁኔታውን አስረድተዋል ገዳዩን በሽታ ለመቆጣጠር ፕሬዚዳንት ኦባማ የጠየቁትን የስድስት ነጥብ ሁለት ቢሊዮን ዶላር የአስቸኳይ ጊዜ በጀት በህዝብ ተወካዮቹ እንዲያጸድቁ ሚስተር ሻህ ጠይቀዋል። የአሜሪካ ድምጿ ሲንዲ ሴይን ከካፒታል ሂል ያደረሰችን ዘገባ ቆንጅት ታየ ታቀርበዋለች። በላይቤሪያ በሴራሊዮንና በጊኒ በአሁኑ ወቅት በኢቦላ በሽታ የተያያዙ ሶስት ሺህ ሰዎች አሉ። የዩናይትድ ስቴትስ የህግ አውጪው ምክር ቤት የውጭ ጉዳዮች ኮሚቴ በትናንትናው እለት በሽታውን ለመቆጣጠር የተያዘውን ጥረት በገመገመበት የምስክር ሰሚ ሸንጎ የአሜሪካን ምላሽ አወድሷል። የዓለም የጤና ድርጅት ላይ ትችት የሰነዘሩ የህግ አውጪዎች የዓለሙ ድርጅት የማስፈጸም ብቃት ዝቅተኛ እንደሆነ አስታውሰዋል። የኮሚቴው ሊቀመንበር ሪፑብሊካኑ ኤድ ሮይስ ከዚህ ቀደም ኢቦላን ለመቆጣጠር የተቻለው አዳዲስ በበሽታው የሚያዙ ሰዎችን ቁጥር በመቀነስ ግስጋሴውን በመስበር ነው። በዚህ ሥራ ባንሰማራ ኖሮ ኢቦላ ድንበር ጥሶ ይስፋፋ ነበር። የአፍሪካ ምጣኔ ሀብት በእጅጉ ይላሽቅ ነበር። መንግሥታት ህልውናቸው ፈተና ውስጥ ይገባ በአስር ሺዎች የሚቆጠሩ ሰዎች ሊሞቱ ይችል ነበር። የህዝብ ተወካዮቹ ምክር ቤት አባላት የፕሬዝደንት ኦባማ አስተዳደር በመጠየቅ ላይ ያለውን እርዳታ እንደሚደግፉ ተናግረዋል። ሌሎች ሀገሮችም የእርዳታ ቃላቸውን እንዲጠብቁ አንጋፋው ዴሞክራት ኤልየት ኤንግል ጠይቀዋል። እንደ ገለጽኩት ዩናይትድ ስቴትስ ብቻዋን ይህንን ፈተና ልትወጣው አትችልም። ኢቦላ ዓለም አቀፍ የጤና ችግር ነው። መፍትሔውም ዓለም አቀፍ ቅንጅትን ይጠይቃል። በጎ ነገር በላይቤሪያ ሴራሊዮንና ጊኒ በሽታውን ለመቆጣጠር ለተያዙ ጥረቶች በገንዘብና በስፍራው የሚሰጡ የሙያ እርዳታዎች ተበራክተዋል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት የዩኤስኤአይዲ አስተዳዳሪ ራጂፍ ሻህ በቅርቡ በላይቤሪያ ባካሄዱት ጉብኝት ከ ስልሳ አምስት የቀብር አስፈጻሚ ቡድኖች ጋር መገናኘታቸውን ገልጸዋል። እነዚህ ቡድኖች የያዙት ጥረት በሀገሪቱ በቫይረሱ አዲስ የሚያዙ ሰዎችን ቁጥር በመቀነስ ረገድ መርዳቱን ራጅቭ ሻህ አስረድተዋል። አክለውም ዩናይትድ ስቴትስ ለጤና ጥበቃ ሰራተኞች የሚያስፈልጉ ከቫይረሱ መከላከያ አልባሳትን በተመለከተ መከላከያውን ልብስ ሲያወልቁ ለቫይረሱ የመጋለጥ እድላቸው እጅግ ከፍተኛ ሆኖ በመገኘቱ የተሻለ አዲስ አማራጭ መንገድ መፈለግ ይዛለች ብለዋል አስተዳዳሪው። ይሁን እንጂ በበሽታው በከፋ ሁኔታ ከተጠቁት ሀገሮች መንገደኞች እንዳይገቡ እንዲከለከል ከምክር ቤት አባል ኤድሮይስ እና ከሌሎችም የቀረበውን ሀሳብ ውድቅ አድርገዋል። ደግሞም አሜሪካ በጉዳዩ የሚደረግ ውሳኔን አስመልክቶ በመሪነት እንደምትወሰድ እንገነዘባለን ብዬ አስባለሁ። እነዚያን ሀገሮች እኛ ካገለልናቸው የተቀረው ዓለምም ያገላቸዋል። ያ ከሆነ ደግሞ በጣም የተለየ የወረርሽኙ አካሄድ ይፈጠራል። ከዚያ በኋላ አሁን ከምናየው ቁጥሩ በጣም የገዘፈ የቫይረሱ ተያያዥ ይከሰትና ተመልሰን መጥተን ምንድን ነው የምናደርገው ብለን ልንነጋገር ነው ማለት ነው። አስከትለውም ራጂፍ ሻህ ከኢቦላ ወረርሽኙ ተከትሎ በአካባቢው የረሃብ ቀውስ ስለሚከሰት ዓለም አቀፉ ማኅበረሰብ አስቸኳይ እርዳታ ለመስጠት ዝግጁ መሆን አለበት በማለት አሳስበዋል። ሁለተኛውም ዘገባ እዚያው አፍሪካ እንዲያውም ጎረቤት ኢትዮጵያ ሱዳንና ሱዳንና ኤርትራ አካባቢ ይወስደናል። ወደ አውሮፓ ኢትዮጵያና ሱዳን የሚሰደዱ ኤርትራውያን ቁጥር በፍጥነት እየጨመረ መሄዱ ተገለጠ ይላል። ይህን ያስታወቁት የተባበሩት መንግሥታት ድርጅት ቃል አቀባይ ዛሬ ጄኔቫ ውስጥ ለጋዜጠኞች በሰጡት መግለጫ ነው። አዲሱ አበበ ዝርዝሩን ይዟል። እሺ አመሰግናለሁ አቶ አዲሱ፣ አሁን ቁጥሩ ወደ አንድ መቶ ሰባት ሺህ ድረስ ነው። ይህንንም በሁለት ክልሎች ውስጥ በአፋር እና በትግራይ ክልሎች ስድስት የስደተኛ መጠለያ ጣቢያዎች ውስጥ ነው የሚገኙት። በድምሩ ነው ስድስት ካምፖች ስድስት ናቸው። አፋር ላይ ሁለት አሉ። በትግራይ አራት ካምፖች አሉ። በድምሩ ስድስት ካምፖች ናቸው። በአብዛኛው ወዴት ነው የሚሄዱት? ወደ ትግራይ ትግራይ ናቸው ብዙዎቹ። ወደ ከዘጠና ሺህ አካባቢ የሚሆኑት ትግራይ ነው ያሉት ሰማንያ ሺህ አካባቢ ትግራይ ነው ያለው። ከሌላ ሲጠይቁ ምንድን ነው የሚሰጡት ምክንያት? በአብዛኛው አተኩሰት በአብዛኛው የሚጠይቁት የመብት ጥሰት አለ ነው የሚሉት። በተለይ ብሔራዊ አገልግሎቱ አንደኛ፣ በጣም በግዳጅ ነው በአፈሳ ነው። ሁለተኛ ገደብም የለውም። አንዴ ከተገባ መውጣት የማይቻልበት ነገር ማለቂያ የሌለው ነገር ስለሚሆንብን እሱንም ሽሽት ነው የሚሉት። ከሚያቀርቧቸው ምክንያቶች እነዚህ ጎላ ጎላ ያሉት ይሄ። ለኢትዮጵያ ምን ያህል ጫና ይፈጥራል ማለት ምንድን ነው? አሁን ከሳውዲ ተሰደው የሚመጡ በችግር ከዛ ተባረሩ ወደ ኢትዮጵያ የሚመጡ አሉና ከእነሱ ጋር ደግሞ ከኤርትራ የሚመጡ ስደተኞች ጋር ሲሆን ጫናው በስደተኞች በሚያስተናግደው መስሪያ ቤት፣ በእናንተ መስሪያ ቤት በኩል ምን ያህል ከባድ ነው? አዎ ከባድ ነው። አሁን ከ ከሳውዲ ተመልሰው የሚመጡት በእርግጥ ወደ ሀገራቸው ነው የሚመጡት ወደ የቤተሰቦቻቸው። ስለዚህ የመንግስት ኃላፊነት ነው ሙሉ በሙሉ መንግስት ነው የሚያቋቁማቸው። እነዚህ ስደተኞች ከሌላ ሀገር ወደ ኢትዮጵያ የሚመጡት ግን ከ ከመንግስት ጋር ተባብረን የኦኔክሲያር እና የኢትዮጵያ መንግስት እንዲሁም ሌሎች ረጂ አካላት ሆነን ነው የምናግዛቸው። ጫናው በእርግጥ በጣም ከፍተኛ ነው። ወደ አንድ አካባቢ ያልተጠበቀ ቁጥር ያለው ስደተኛ ሲመጣ እዛ ለመጀመሪያ ጊዜ በተለይ የኦኔክሲያርም ሌሎች ረጂ አካላትም እስኪደርሱ ድረስ ከህብረተሰቡ ጋር እዛ የተገኘውን ነገር የተቋደሰ የሚቆዩበት ሁኔታ ነው። በዚህ ላይም ውሃው እንጨቱ ምኑ ምኑ አብረው ነው ሼር የሚያደርጉት። የተወሰኑ ጊዜያት እና ጫና ይፈጥራል። በጣም ጫና ይፈጥራል። ነገር ግን ጫናውን ቢኖር የኢትዮጵያ መንግስት ሁሌም በአራቱ አቅጣጫዎች ድንበር ክፍት አድርጎ ስደተኞች እየተቀበለ ነው ያለው። በነገራችን ላይ አሁን በአሁኑ ሰዓት ኢትዮጵያ ከአፍሪካ በስደተኞች ቁጥር ቀዳሚ ደረጃ ቀዳሚነት ደረጃ ይዛለች። እሱን እያሰው እያየው ነበረ። እንዲያውም አሁን አሁን ኖቬምበር ነው በአውሮፓውያኑ የያዝነው ወር፣ ኦክቶበር ማለት ጥቅምት ያለፈው ወር ነው እና በዛ በኦክቶበር ብቻ አምስት ሺህ ኤርትራውያን ናቸው ኢትዮጵያ የመጡት ይላል ዜናው። ልክ ነው፣ ትክክል ትክክል ነው፣ ትክክል ነው። ይሄ ካለፈው በተለይ ባለፉት አስር ወራት የነበረው አካሄድ ወይም ትሬንድ የተለየ ነው። በአማካይ እስከ ሁለት ሺህ አካባቢ ነበር የሚመጡት በዚህ ወር በጣም ባልተጠበቀ ሁኔታ ከእጥፍ በላይ ቁጥሩ አሻቅቧል። አሁንም በኖቬምበር የመጀመሪያ ሳምንትም ስናየው እንደዚሁ ቁጥሩ በጣም ያው ያው የመጀመሪያው የኦክቶበሩ ትሬንድ እየቀጠለ እንዳለ ያሳየን፣ ያልነው እንደቀጠለ ነው። ምን አይነት ስደተኞች ናቸው? ምን አይነት ማለቴ ቤተሰብ ሆነው የሚሰደዱ አሉ፣ ህጻናት፣ ሴቶች አሉ፣ አረጋውያን አሉ። እስኪ ትንሽ ይግለጡልኝ የስደተኞቹን አይነት። ብዙዎቹ ብዙዎቹ ወጣቶች ናቸው በአስራ ስምንት እና በሀያ አራት እድሜ ክልል ውስጥ ያሉ ናቸው። ወደ ወደ ዘጠና በመቶ ማለት ይቻላል በዛ የእድሜ ክልል ውስጥ ያሉ ናቸው። በእርግጥ ህጻናትም ይመጣሉ። በተለይ ለብቻቸው ደግሞ የሚመጡ ያለ ምንም አዋቂ አዋቂ ሰው ከና ሳይኖር ህጻናት አንድ ረጅ የሆኑ ህጻናትም የሚመጡበት ሁኔታ አለ። በዚህ ወር በኦክቶበር ለምሳሌ ወደ ሰባ ስድስት ህጻናት ብቻቸውን ብቻቸውን መጥተዋል። ነገር ግን በአጠቃላይ ቁጥሩን ካየነው ግን ወጣቶች ናቸው በጣም የሚበዙቱ። አሁን ህጻናት በሚመጡበት ጊዜ ወይም ደግሞ አቅመ ደካሞች በሚመጡበት ጊዜ ቀዳሚው ነገር ሕክምና ሊሆን ይችላል እና በሕክምና ረገድስ በተገቢው መንገድ ይረዳሉ? ለስደተኞች የሚመደረግ ያለበትን ነገር በሚያሟላ መልኩ። አዎ ይሄ መሰረታዊ ነገሮች አሉን፣ ሕክምና፣ መጠለያ ውሃ፣ እንደዚሁም የመጀመሪያ ደረጃ ትምህርት የመሳሰሉት በአፋጣኝ ይደርስላቸዋል። እነዚህ አሉ። ካምፑም የቆየ ስለሆነ ባሉት ሲስተም ውስጥ አብዞርብ ሊሆናሉ ያለው ችግር ግን ከዛ ባለፈ ቁጭ ብሎ መሰረታዊ ፍላጎቶች ቤዚክ የሚባሉት ነገር ከማግኘቱ ውጪ እንደው ሙያ የሚያገኙበት ህይወታቸውን የሚያሻሽሉበት ሁኔታ እድል የማጣት ችግር አለ። እነዚህ ደግሞ ወጣቶች ስለሆኑ ትንሽ ይሄ ተስፋ ያስቆርጣቸዋል ይመስለኛል። እና አንዳንዶቹ በተለይ እንደዚሁ አደጋውም ስለአደጋውም ብዙ ጊዜ እየነገር ናቸው ወደ ባህር አቋርጦ ወደ አውሮፓና ወደ ሌሎች ሀገሮች ለሚሄድ ሊሞክሩትም ከዚሁ ከተስፋ መቁረጥ የመነጨ ይመስለኛል። በዩንስር እና በኢትዮጵያ መንግሥት እንዲሁም ሌሎቹ የተቻላቸውን እያደረጉ ቢሆንም የሚገኘው ገንዘብ ግን በጣም ትንሽ ስለሆነ ከመሰረታዊ ፍላጎቶቻቸው ባለፈ ብዙም ማድረግ ስላልተቻለ ነው። አዲሱና እንግዳውን እናመሰግናለን። አድማጮች አሁን ወደ ቀጣዩ ቅንብር ነው የምናልፈው። ጤና የዓለም እንደ ራሲዎች በቅርቡ ባርሴሎና ስፓኝ ላይ ተሰብስበው በእንግሊዝኛው ምሕፃረ ቃል ቲቪ በልማድ የሳንባ ምች በመባል የሚታወቀውን በሽታ ለመዋጋት በትጋት ለመስራት ቃል የገቡትን መግለጫ አውጥቷል። መግለጫውም የባርሴሎና መግለጫ በሚል ተሰይሟል። ሰለሞን አባተ ወደ ጄኔቫ ደውሎ በዓለም ጤና ድርጅት የቲቪና ኤች አይቪ መርሃ ግብር አስተባባሪውን ዶክተር ኃይለ ኢየሱስ ጌታሁንና አነጋግሮ ነበር። ለመሆኑ እንደ ራሴዎቹን ይህን ያደርጉ ዘንድ ዛሬ ምን አነሳሳቸው የሰለሞን ቀዳሚ ጥያቄ ነው። ዶክተር አይሌ ኢየሱስ ይመልሳሉ። እንግዲህ ትልቁ ነገር አሁን እንዳልከው ነው። ስንት ዘመን ስር የሰደደ ችግር እያስከተለ ያለ በሽታ ነው፣ ተገቢውን አትኩሮት አላገኘም። ተገቢውን አትኩሮት በዓለም ደረጃ በሚገኙ ገንዘብ በሚረዱ ድርጅቶች ወይንም እንደዚሁም በአገር አቀፍ ደረጃም በሚገኙ የፖሊሲ አመራር በሚሰጡ ወይም አገልግሎትን በሚያስፋፉ አካላትም እንደ ችግሩ ተገቢውን አትኩሮት አላገኝም። እንደ ቅድም እንደገለጽኩት በየዓመቱ ዘጠኝ ሚሊዮን አዳዲስ በሽተኞች ይኖራሉ። ከእነዚህ ውስጥ አንድ ነጥብ አምስት ሚሊዮን የሚሆኑት ደግሞ ይሞታሉ። ይሄ ከኤች አይቪ ጋር እኩል ነው፣ ባለፈው አመት ካለው ግምት ጋር ከነዚህ ውስጥ ደግሞ ከሶስት መቶ ስልሳ ሺህ በላይ የሚሆኑት ከኤች አይቪ ጋር የሚኖሩን ናቸው። የሚሞቱት ወደ አንድ ነጥብ አንድ የሚሆኑት ናቸው ከኤች አይቪ ጋር ይኖራሉ ብለን የምንገምተው እና ይሄ ሁሉ ችግር እያለ ተገቢውን አትኩሮት አላገኘም። ከዚህ በላይ ደግሞ የሚያጠቃው በጣም በምርታማነቱ አገርና አካባቢን ለልማት ሊረዳ የሚችለውን የህብረተሰብ ክፍል ነው። ያም ያም በኢኮኖሚ ላይ የሚያሳድረው ተጽዕኖ እያለ ሆኖ ተገቢውን አትኩሮት ስላላገኘ ይህነኝን ደራሲዎች በመሰባሰብ ይሄንን ጥሪ በማቅረብ ይሄንን ሁኔታ ለማሻሻል ይቻላል ከሚል አነሳስ ነው። ሩሲያውያን አንድ የሚሉት ነገር አለ፣ ከሚቀር ዘግይቶ መድረስ ማለት ነው እና እንደዛ ማለት ነው አሁን የንደራሲዎቹ ስራ የሆነው አሁ እንግዲህ ያም ሲባል ምንም ጥረቶች አልተደረጉም ማለት አይቻልም። በተለይ ባለፉት አስራ አምስት ዓመታት ብዙ ጥረቶች ተደርገዋል ወደ ሰላሳ ሰባት ሚሊዮን የሚደርሱ ሰዎች በቲቪ ከመሞት የዳኑበት ሁኔታ ነው ያለው ግን እንደዛም ሆኖ አንደኛም በሽታው በቀላሉ የሚድን ነው ብዙ ገንዘብ አይፈልግም ከዛ ከዛ አንጻር ያለው ጥረት የበለጠ መሻሻል አለበት ከሚል ነው እንጂ እስከ ዛሬ ደግሞ ምንም ነገር አልተደረገም ብሎ ማለትም አስቸጋሪ ነው ምንም ነገር አልተደረገም ለማለት ሳይሆን ይህንን የፖለቲካ ቁርጠኝነት የህግ አውጪዎችን ትኩረት የሚጠይቅ ይህንን ያህል ብዙ ሲታሰብ ህዝቡ ነው እያለቀ ያለው እና እንደራሴዎቹ ግን ብዙ ሲሰሩ ብዙ ሲጨነቁ፣ በየፓርላማው ላይ ስለ ቱበርኩሎሲስ አናይም። ስለዚህ ከባለሙያዎች አኳያ ሳይሆን ከፖለቲካው ሰዎች ከህዝብ እንደራሴዎች በኩል ለማለት ፈልጌ ነው። ትክክል ትክክል። በሱ በሱ በጣም ይሄ ጥሪ ጥሩ ሊረዳ ይችላል ተብሎ ይገመታል። ዶክተር ኃይለ ኢየሱስ፣ ለመሆኑ በአሁኑ ጊዜ ስንት ሰው በዓለም ዙሪያ የቲቪ ችግር አለበት? ቅድም ለነገሩኝ በየዓመቱ ዘጠኝ ሚሊዮን ሰው ይያዛል። በአጠቃላይ ስንት ሰው አለ አሁን የቲቪ እንግዲህ፣ እንዳልኩት ይሄ ዘጠኝ ሚሊዮን በየዓመቱ የያዘው ነው። ከዛ ውስጥ ደግሞ የሚቆይ ሳይድን ወደሚቀጥለው አመት የሚተላለፍ አለ። ወደ አስራ ስድስት አስራ ሰባት ሚሊዮን አካባቢ ነው ሊሆን ይችላል ተብሎ የሚገመተው። በአጠቃላይ ግን ከዚህ ውስጥ አብዛኛውን የቲቢ ኬዞች የሚኖሩት እስያ ውስጥ ነው። ምክንያቱም ያው የህዝቡም ቁጥር ከፍ ያለ ስለሆነ ነው ቻይና ህንድን ስላለ። ከዛ ውጭ በተረፈ የሚቀረው አንድ ሶስተኛው የሚገኘው ደግሞ በአፍሪካ ነው። በአፍሪካ ከሚገኘው ወደ ሰማንያ ከመቶ የሚሆነው ከኤች አይቪ ጋር የሚኖሩ ናቸው የሚሆኑት ከዚሁ ጋር በተያያዘ ደግሞ መድኃኒት የሚቋቋመው አይነት ድራግ ሬዚስታንስ የምንለውም በሽታ እየተስፋፋ ነው የሚገኘው። ዶክተር ሀይለ ኢየሱስ እርስዎ በሚሰሩት በአለም አቀፍ ደረጃ ነው አውቃለሁኝ በአለም የጤና ድርጅት ነው። ነገር ግን ለአድማጮቻችን ትንሽ ትርጉም የሚሰጣቸው ከሆነና እርስዎም መጠነኛም ቢሆን መረጃ ካሉት የኢትዮጵያ ሁኔታ ለመሆኑ ምን ይመስላል? ቲቪን አስመልክቶ እንግዲህ፣ የኢትዮጵያ ሁኔታ ኢትዮጵያ የአለም ጤና ድርጅት ከባድ የቲቪ ችግር አለባቸው ብሎ ከፈረጃቸው ሀገሮች አንዷ ናት። በየአመቱም በ በምናወጣው ሪፖርት የኢትዮጵያ የቲቢ ችግር ይገለጻል። እና በዚህ አመት ከሁለት ሳምንት በፊት ባወጣ ነው የሁለት ሺ አስራ ሶስትን ሁኔታ በሚያጠቃልለው የደብሊውኤችኦ ሪፖርት ላይ ኢትዮጵያ ውስጥ በየአመቱ ሁለት መቶ አስር ሺህ አካባቢ የሚሆኑ አዳዲስ በሽተኞች ይኖራሉ ተብሎ ነው የሚገመተው። ከእነዚህ ውስጥ ደግሞ ሰላሳ አምስት ሺህ የሚሆኑት ይሞታሉ በየአመቱ እና በኢትዮጵያ እንደ ፈረንጆቹ አቆጣጠር በሀያ አስራ ሶስት ከእነኚህ ሁለት መቶ አስር ሺህ ካልኩት ትክክለኛውን የህክም ክትትል ያደረጉ ወደ መቶ ሰላሳ ሺህ የሚሆኑ መቶ ሰላሳ አንድ ሺህ የሚሆኑ የቲቪ በሽተኞች ናቸው በኢትዮጵያ ውስጥ ያሉት። በኢትዮጵያ ሌላው ጥሩ ነገር ልንለው የምንችለው የዚህ መድኃኒትን የሚቋቋመው ድራግ ሬዚስታንት የሚባለው የተስፋፋ አይደለም። ከነዚህ ውስጥ ከአዲሶች ውስጥ ወደ አንድ ነጥብ ስድስት ከመቶ የሚሆኑት ናቸው መድኃኒት የሚቋቋመው በሽታ አለባቸው ተብሎ የሚገመተው። በአጠቃላይ ስንት ሰው ይሆናል ለቲቪ የተጋለጠ ኢትዮጵያ ውስጥ? እንግዲህ ቲቪ በትንፋሽ የሚተላለፍ በሽታ ነው ብዙውን ጊዜ በማሳል ወይም በተለይ ደግሞ በማስነጠስ የሚተላለፍ በሽታ ነው። ይሄን በሽታ ደግሞ መተላለፊያውን የሚያባብሱ ነገሮች አሉ። ለምሳሌ መስኮቶች ሳይዘጉ በተጨናነቀ በታፈነ አየር ሁኔታ ውስጥ የሚኖር ከሆነ እንዲሁም ደግሞ ጨለማነት ባላቸው ሁኔታዎች የሚገኝ ከሆነ የመተላለፊያ መጠኑ እየሰፋ ይሄዳል። ስለዚህ በትክክል ይሄን ያህል ነው ብሎ ቁጥር መናገር ባይቻልም ባለው እነኚህ አሁን በገለጽኳቸው ሁኔታዎች የአንድ የቲቪ ታማሚ ካለ በተለይ ደግሞ የበሽታው አይነት በተለይ ሳምባን የሚያጠቃ ከሆነ እነህ ሳምባቸውን በተለይ የተጠቃ የቲቪ በሽተኞች በሚስሉበት ወይም በሚያስነጥሱበት ጊዜና ቅድም ያልኳቸው ሁኔታዎች የተሟሉ ከሆነ የመተላለፊያ መንገዱ እየተስፋፋ ነው የሚሄደው እና እዚህ ላይ አንድ መጥቀስ የምፈልገው ነገር አሁን ኢትዮጵያ ውስጥ የምናየው በተለይ በሕዝብ መመላለሻ ትራንስፖርት ላይ መስኮትን እንክፈት ቲቪን እንከላከለ የሚለው መግለጫና እየተሰራ ያለው ስራ ጥሩ ጠቃሚነት ያለው ነው የሚሆነው። እንደው በቁጥር ለመግለጽ ሳይሆን እንደው በመቶኛ እንደዚህ መናገር የሚቻልበት ሁኔታ አለ፣ በኢትዮጵያ ብቻ ሳይሆን ግምት የለ እሱ እንግዲህ ግምት የለንም። አሁን ቅድም ለመግለጽ የሞከርከው ቲቪ ሁለት አይነት ነው ያለው። አንደኛው ባክቴሪያውን በሰውነት ውስጥ ምንም ነገር በሽታ ሳያስተላልፍ ይዞ የሚቆይ ኢንፌክሽን ብቻ ወይንም ላተንት ነዋሪ የሆነ የቲቪ አይነት አይነት አለ። ያ የቲቢ አይነት አለ ማለት የሚተላለፍ ነው ማለት አይደለም። የቲቢ በሽታ ምልክትም የለባቸውም። ነገር ግን ወደፊት በተለያዩ ሁኔታዎች ራሳቸውን ሊያጋልጥ የሚችል ሁኔታ ሲያጋጥማቸው ግን ያ የተደበቀ በሽታ ሊወጣ ይችላል። ለምሳሌ እንደ ኤች አይቪ አይነት ችግር ሲፈጠር ማለት በትክክል እንደ ኤች አይቪ አይነት ችግር ሲፈጠር እንግዲህ እውነቱን ለመናገር በትክክል ሳይንሱ እዛ ላይ ግልጽ አይደለም። ብዙ ጥናቶች እያደረጉ ነው ያሉት። ምንድን ነው አንዳንዱ ሰው አሁን ለምሳሌ መቶ ሰው የቲቢ ባክቴሪያ በትንፋሽ ቢተላለፍበት አምስቱ ሰዎች በሽታው ይይዛቸዋል ወዲያውኑ። ዘጠና አምስቱ ሰዎች ግን ሰውነታቸው በተለይ ሳንባቸው አካባቢ ያሉ ሴሎች እንቅስቃሴ በማድረግ በሽታውን ይቆጣጠሩታል። እና በሽታውን ተቆጣጥረውት ባክቴሪያው ህይወት እያለው ነገር ግን በሽታ ሊያመጣ በማይችልበት ዘመን ይቆያል። አሁን ከነኚህ ዘጠና አምስት ሰዎች ውስጥ አስር ፐርሰንቱ ናቸው ወደፊት በሽታውን እንደገና ሊያዳብሩ የሚችሉት እና ይሄ ነው እንግዲህ ቅድም ያልኩት ዘጠኝ ሚሊዮን በየአመቱ የሚመጣው እንዳልኩት ነው። እና አሁን በአለም ላይ የሚገመተው እንግዲህ ይሄ ከአስር አስራ አምስት አመት በፊት በተሰራ ስሌት ነው ከአለም ህዝብ ብዛት አንድ ሶስት ሶስተኛው ወይንም ወደ ሁለት ቢሊዮን የሚሆነው እንደዚህ የተደበቀ የቲቪን ባክቴሪያ ተሸክሞ ይኖራል ተብሎ ነው የሚገመተው። እንግዲህ አሁን እዛ ላይ እኔ የምመራው ክፍል ይሄንን ሁኔታ እንደገና ለማጥናትና ለማስላት እንቅስቃሴ ጀምረናል። ምክንያቱም እንዳልኩት አስራ አምስት አመት ስለሆነ ከአለም ህዝብ ብዛት ምን ያህሉ ነው ይሄንን የተደበቀ ቲቪ ባክቴሪያ ይዞ የሚኖረው እና ወደ በሽታ ለማደግ ተጋልጦ የሚገኘው የሚለውን እየሰራንበት ነው ያለ ነው። ዶክተር እየሱስ ለመሆኑ በቲቪ የሞተ ሰው ምን ያህል ነው? የማስተላለፍ እድሉ ባክቴሪያው እንግዲህ በቲቢ የሞተ ሲባል እንዳልኩት በዋናው በቲቢ የሚተላለፈው በማስነጠስ እና በማሳል ነው። ግን የሚሞቱ ሰዎችን መንከባከብ አዎ እሱን ለማንሳት ፈልጌ ነው። ምክንያቱም በቲቢ ምክንያት ታሞ ያሉ ሰዎችን በመንከባከብ ጊዜ ሊፈጠር የሚችል ችግር አለ። ሲሞቱ ደግሞ የሚካሄዱ ስነ ስርዓቶች፣ በቀጥታ መገናኘት አለ ከአስክሬኑ ጋር። በዚህ ሁኔታ የሚፈጠር ችግር አለ። እስካሁን እንደሱ አይነት ኢንፎርሜሽን የለም የሚኖርም አይመስለኝም። ምክንያቱም አንዱ ነገር የቲቢ ባክቴሪያ የፀሐይ ብርሃን ካገኘው ይሞታል። እንደገና ደግሞ ከኢቦላ ጋር በምናስተያይበት ጊዜ የኢቦላ በሽታውን የማምጣት ወይም ቫይሩለንስ የምንለው ባህሪው ከቲቪ ጋር ሊወዳደር አይችልም። በጣም ከባድ ነው የሚሆነው። የቲቪ ግን በዛ አይነት ሁኔታ የሚተላለፍበት ምንም ሚንስ አይኖርም። ለመሆኑ ዶክተር ኃይለ ኢየሱስ ኢትዮጵያና ኢትዮጵያን የመሳሰሉ ሌሎችም ሀገሮች ለቲቪ በጣም ተጋልጠው ያሉ ተጎድተው ያሉ ሀገሮች ከባርሴሎናው መግለጫ ምን ይጠቀማሉ? እንግዲህ ትልቁ ነገር የቲቪ በሽታ በአመት ወደ ስምንት ቢሊዮን ያስፈልገዋል ተብሎ ነው የሚገመተው። ስምንት ቢሊዮን ምን ዶላር፣ የአሜሪካን ዶላር በየአመቱ ነው የቲቢን ስራ ለመስራት በየአመቱ በአለም ላይ ይሄን ያህል ያስፈልጋል ተብሎ ነው። እና እነ የእንደ ኢትዮጵያ ያሉ ሀገሮችም በዚህ ገንዘብ ነው ተጠቃሚ የሚሆኑት። ከዛ ውስጥ ግን ስድስት ቢሊዮኑ ብቻ ነው የሚገኘው በየአመቱ። ሁለት ቢሊዮን አይገኝም። ይሄ ደግሞ ሌላ ሁለት ቢሊዮን ለምርምርና ለጥናት የሚያስፈልገውን ገንዘብ አይጨምርም። ስለዚህ በአጠቃላይ በየዓመቱ ወደ አራት ቢሊዮን የአሜሪካን ዶላር በአለም ላይ ቲቢን በሽታ ለመቆጣጠር ያስፈልጋል። ገና አልተገኘም። ክፍተት አለ፣ ክፍተት አለ። ስለዚህ አሁን እንደዚህ አይነት የባርሴሎናው መግለጫ አይነት በተለይ ደግሞ በፖለቲካ እና በፖሊሲ አመራር ላይ ያሉትን አካላት የሚያንቀሳቅስ ከሆነ ይሄንን ክፍተት፣ የገንዘብ ክፍተት ሊሞላውና ና በተለዋዋጭ እንደ ኢትዮጵያ ያሉ ሀገሮች ተጠቃሚ የሚሆኑበትን መንገድ መፍጠር ይችላል። ከእነሱስ ምንም ይጠበቃል? ለዚህ ለባርሴሎና መግለጫ እንግዲህ ከኢትዮጵያን ከመሳሰሉ ሀገሮችም የሚጠበቀው አንደኛ እንደተባለው በሀገር ውስጥ ያለውን የፖለቲካ አትኩሮት ለቲቪ የማሳደግ ሁኔታ ያስፈልጋል። እንደዚሁም ደግሞ የሚ ለቲቪ ሊሰሩ የሚያስፈልጉ አሁን እስካሁንም ድረስ የሀገራት ከሀገር ውስጥ ካሉ የገቢ ምንጮች ዶሜስቲክ ሪሶርስስ ከምንላቸው ለቲቪ የሚያበረክቱት እንትን አለ ድርሻ አለ ያንን ድርሻ የማሳደግ ኃላፊነት ይጠበቅባቸዋል እና ያም ደግሞ የበለጠ በሽታውን ለመቆጣጠር እና ድል ለመንሳት ጥሩ አመች ሁኔታ ይፈጥራል። ዶክተር ኃይለ እየሱስ ጌታሁን ባለም የጤና ድርጅት የቲቢ እና ኤች አይ ቪ መርሃ ግብር አስተባባሪ ናቸው ለአሜሪካ መግለጫ የሰጡት። እናመሰግናለን። የውይይቱን ተጨማሪ ክፍል ከዌብሳይታችን ላይ ማግኘት ይቻላል። አድማጮች ስርጭታችን ወደ ማገባደዱ ተቃርበናል። በቀጣዩ የህብስት ጥሩነ ዜማ ነው የምንሰናበተው። ከምሽቱ ሰዓት ላይ መልሰን እናገኛችው ያስተናግድ ኳቸኋሉ አከበደ ከቴላይ አንባቅና ከአቀናባሪ ቤተራንድ ላይ ጋር በመሆን ነው። መልካም ምሽት Thank